ስፖርት። የእንግሊዝ ፕሪምየር ሊግ የእግር ኳስ ፍልሚያ ሊጀመር 26 ቀናት ይቀሩታል። የማማሟቂያ ጨዋታዎች ተከናውኗል። ሌስተር ሲቲ፣ ሊቨርፑል፣ ማንቸስተር ዩናይትድ እንዲሁም ቸልሲ ከአሸናፊዎቹ ተርታ ተሰልፏል። አርሰናል አልቀናውም። ቅዳሜ ዕለት ሜዶ ፓርክ ላይ የብሔራዊ ሊግ ተሳታፊ በሆነ ቡድን ድል ተነስቷል። ከሰባት ሰዓት በላይ በፈጀው የትሪያትሎን ሁለገብ ስፖርት ውድድር ጀርመን ውስጥ የዓለም ክብረ ወሰን ተሰብሯል። በቱር ደ ፍራንስ የብስክሌት ሽቅድምድም ኢትዮጵያዊው ተወዳዳሪ ጽጋቡ ገብረ ማርያም ከ100 በላይ ተወዳዳሪዎችን በመቅደም ደረጃውን በአመርቂ ሁኔታ አሻሽሏል። የእንግሊዝ ፕሪሚየር ሊግ የእግር ኳስ ጨዋታ አዲስ ክፍለ ጊዜ ሊጀመር 26 ቀናት ብቻ ይቀሩታል። አንዳንድ ቡድኖች አቅማቸውን ለመፈተሽ ወደ ውጭ አገራት ተጉዘው ግጥሚያ አድርጓል። አንዳንዶች ደግሞ እዛው እንግሊዝ ውስጥ ከሚገኙ ቡድኖች ጋር በመጋጠም አቅማቸውን ፈትሿል። ቼልሲ ወደ ኦስትሪያ ቪየና ከተማ አቅንቶ ቅዳሜ ዕለት ከራፒድ ቪየና ጋር ባደረገው ጨዋታ ሁለት ለዜሮ ማሸነፍ ችሏል። በተመሳሳይ ቀን አርሰናል ብሔራዊ ሊግ ውስጥ ከሚገኘው ቦራሙድ ጋር ተጋጥሞ ሶስት ለዜሮ ተሸንፏል። ማንቸስተር ዩናይትድ የሊግዋን ተሳታፊው ዊጋን አትሌቲክስን ቅዳሜ ዕለት በሜዳው ሁለት ለባዶ ድል አድርጓል። ዊጋን አትሌቲክስ በበነጋታው በሜዳው ባካሄደው ጨዋታ በሊቨርፑልም ሁለት ለዜሮ ተቀጥቷል። ፍሊትውድ ታውንን አምስት ለዜሮ ያንኮታኮተው ሊቨርፑል እስካሁን ያደረጋቸውን ሦስት ጨዋታዎች ማሸነፍ ችሏል። ማንቸስተር ሲቲ ከነገ በስቲያ ጀርመን ውስጥ በአሊያንስ አሬና ስታዲየም ከሃያሉ ባየር ሙንሽን ጋር ሊንሽን ከተማ ውስጥ ይጋጠማል። ሌስተር ሲቲ ነገ ከኦክስፎርድ ዩናይትድ ጋር ይጫወታል። ክሪስታል ፓላስ ከአሜሪካው ፊላዴልፊያ ዩኒየን ጋር ያለምንም ግብ ተለያይቷል። የእግር ኳስ ተጫዋቾች ዝውውር ሊቨርፑል የአውስቡርገሩ የመሃል ተከላካይ ራግናር ክላቫንን በ4.2 ሚሊዮን ፓውንድ ሊያስፈርም መቃረቡን ቢቢሲ ዘግቧል። ኢስቶኒያዊው የ30 ዓመት ተከላካይ በቁርጭምጭሚት ጉዳት በአዲሱ የጨዋታ ክፍለ ጊዜ መሰለፍ የማይችለውን ፈረንሳዊው ማማዱ ሳኮ ቦታን ይሸፍናል ተብሏል። የሊቨርፑል አሰልጣኝ የርገን ክሎፕ ተከላካያቸው ኮሎቱሬ ቡድኑን ለቆ በመውጣቱና ማርቲን ስክርቴል ለፌርንባህ በመሸጡ የተከላካይ ክፍላቸው ማጠናከር አጥብቀው ይሻሉ። ራግናር ክላቫን በሰሜኑ ንፍቀ ክበብ የበጋውራት ወራት ለቀያዮቹ የፈረመ አራተኛ ተጫዋች ይሆናል። የባለፈውን ዙር የእንግሊዝ ፕሪምየር ሊግ ዋንጫ በአስደናቂ ሁኔታ በእጁ ያስገባው ሌስተር ሲቲ ቡድን አማካዩ ንጎሎ ካንቴን በ30 ሚሊዮን ፓውንድ ክፍያ ወደ ቸልሲ ሊያዘዋውር መሆኑን አስታውቋል። ቀበሮቹ በሚል የሚታወቁት ሌስተር ሲቲዎች እንዲህ በርከት ያለ የዝውውር ክፍያ ሲያገኙ በቡድናቸው ታሪክ የመጀመሪያው ነው። ሌስተር ሲቲ የፈረንሳዩ አማካይ ተጫዋች ንጎሎ ካንቴን ባለፈው ዓመት ከካይን ቡድን ያስፈረመው በ6 ሚሊዮን ፓውንድ ብቻ ነበር አሁን አራት እጥፍ አትርፎበት ለቸልሲ አስረክቦታል። ንጎሎ ካንቴ ሰሞኑን ለቸልሲ ቡድን በመፈረም ሁለተኛው ተጫዋች ሆኗል። ቀደም ሲል ከፈረንሳዩ ማርሲ ቡድን ለቸልሲ የፈረመው ተጫዋች የቤልጅየሙ አጥቂ ሚኪ ባትሸዋይ ነው። የጀርመን ብሔራዊ ቡድን አማካይ ማሪዮ ጎይትሰ ወደ ቀድሞ ቡድኑ ቦሩሲያ ዶርትሙንድ ሊመለስ መሆኑ ተዘግቧል። ሆኖም ማሪዮ ጎይትሰ ከባየር ሚንሽን ጋር ያደረገው ውል ያበቃ ገና አንድ ዓመት ይቀረዋል። የማሪዮ ጎይትሰ ዝውውር ዜና በተሰማበት ወቅት የባየር ሚንሽኑ የክንፍ ተጫዋች ሆላንዳዊው አርየን ሮበን ብሽሽቱ ላይ በደረሰበት ጉዳት በቡንደስሊጋው አዲስ የውድድር ዘመን የመጀመሪያ ጨዋታዎች እንደማይሰለፍ ተነግሯል። ባየር ሚንሽን ከ3 ዓመት በፊት በ37 ሚሊዮን ዶላር ከቦሩሲያ ዶርትሙንድ ያስመጣውን ማሪዮ ጎይትሰን ወደ ቦሩሲያ ዶርትሙንድ ለመመለስ 30.9 ሚሊዮን ዶላር መጠየቁ ተገልጧል። ያኔ የ24 ዓመቱ አማካይ ማሪዮ ጎይትሰ ወደ ባየር ሚንሽን የተዘዋወረበት ክፍያ በጀርመን የቡንደስሊጋ ታሪክ ትልቁ ክፍያ ነበር። አድማጮች ትውልደ ኢትዮጵያዊት ስዊድናዊቷ አትሌት አበባ አረጋዊ አበረታች ንጥረ ነገር ተጠቅማለች በሚል የተጣለባት እገዳ መነሳቱ ቅዳሜ ዕለት ቢነገርም በሪዮ ኦሎምፒክ እንደማትሳተፍ የስዊድን አትሌቲክስ ፌዴሬሽን አስታውቋል። አትሌት አበባ በዓለም አቀፍ ጸረ አበረታች ንጥረ ነገር ኩባንያ በእንግሊዝኛ ምጻሩ ዋዳ የተከለከለውን ሜልዶኒየም የተሰኘውን ንጥረ ነገር ተጠቅማለች በሚል ነበር ከውድድር ታግዳ የቆየችው። አትሌት አበባ በስዊድን የኦሎምፒክ ቡድን የመታቀፍ ተስፋ አለኝ ስትል መናገሯን ሮይተርስ የዜና ምንጭ ዘግቧል። የስዊድን ወኪላችን ቴድሮስ ምረቱን በስልክ አነጋግሮ ያለው፣ ቴድሮስ የስዊድን ፌዴሬሽን አትሌት አበባን ለምንድን ነው በሪዮ ኦሎምፒክ እንዳትሳተፍ የከለከላት? ስዊድን አትሌቲክ ፌዴሬሽን አትሌት አበባ አረጋዊን በዚህ በሚቀጥለው በቅርብ ጊዜ በሚካሄደው በሪዮ የኦሎምፒክ ጨዋታ እንዳትሳተፍ ያደረገበት ዋነኛ ምክንያት በይፋ እንደገለጹት ማለት ነው፣ የአበባ አረጋዊ ጉዳይ ብዙ ያልተጣሩና በደንብ ያልጸዱ ነገሮች ስላሉበት፣ እነሱን ደግሞ ለማጣራት አጭር ጊዜ ስላለን እነሱን አጣርተን ከጨረስን በኋላ ነው ሙሉ በሙሉ ልናሳትፋት የምንችለው እና አሁን ያለን ጊዜ አጭር ስለሆነ ለጊዜው በዚህ በሚቀጥለው የኦሎምፒክ ጨዋታ እንዳትሳተፍ አድርገናል፣ ነው የሚለው መግለጫቸው። የፌዴሬሽኑን ውሳኔ ተከትሎ የስዊድን መገናኛ ብዙኃን እና ማህበራዊ መገናኛ አውታሮች ምን አሉት? አዎ፣ የስዊድን መገናኛ ብዙኃን በዚህ ጉዳይ ላይ የተለያዩ አርስቶችን ይዘው ወጥተው ዘግበዋል ሰሞኑን አበባ አረጋዊ ንጥረ ነገሩን ተጠቅማለች በሚለው ነገር ከተከሰሰች በኋላ ነፃ የተለቀቀችው ባለፈው ሐሙስ። ከዛን ቀን ጀምሮ ሚዲያዎች እየዘገቡ ይገኛሉ። እነሱም የሚሉት ምንድን ነው? ያልተጠበቀ ነገር ነው። ሁሉም ሰው ይጠብቀው የነበረው ነገር ምንድን ነው? የመጀመሪያ ያወጣውን መግለጫ እነሱ ያጸኑታል፣ ይህን እሱ ያቀረበችውን ይግባኝ ጥያቄ ደግሞ ውድቅ ያደርጉታል የሚል ነበር፣ ከሁሉም ዘንድ የሚጠበቀው። ይሄ ደግሞ አዲስ ነገር አይደለም። በተለያየ ጊዜ እንደዚህ አይነት ችግር ሲያጋጥም ይግባኝ የሚሉት ሰዎች ብዙ ጊዜ ውድቅ ነው የሆነው ጥያቄያቸው። እና የአበባን ለየት የሚያደርገው ግን ነገሩን አሳልፈው አሁን ከሱ ነጻ ወታለች እና ትንሽ ድንጋጤም አስከትሏል። በተለያዩ ሰዎች ይህ አዲስ ውሳኔ በመሆኑ በስፖርቱ ማህበረሰብ ዘንድስ በተለይ በስፖርቱ አካባቢስ የተሰጡ አስተያየቶች አሉ። አው ቀደምት የስዊድን አትሌቶች እንደነ ካይሳ በሪክቪስት የተባሉ፣ እንዲሁም ፓትሪክ ሾበሪ ዘላይ በአለም ደረጃ ከፍተኛ ሪኮርዶችን ያስመዘገበ እነኚህ በጥርጣሬ አይን ነው ያዩት አዲስ የወጣውን ውሳኔ። ነገሩን ንጥረ ነገሩን ከተጠቀመች እንዴት ነው አሁን ነጻ የሚሏት? ወይ ንጥረ ነገሩ ክልክል ከሆነ ክልክል ነው መባል አለበት፣ አለበለዚያ ደግሞ ምንም ነገር አልተጠቀመችም ብሎ ነጻ ማውጣት ነው እንጂ ተጠቅማ እያለች እንዴት ነው ነፃ የሚሆነው? የሚል ጥርጣሬ አድሮባቸው ይሄንን ነገር ሙሉ በሙሉ አንቀበለውም ሲሉ ተሰምተዋል። አድማጮች፣ ትውልደ ኢትዮጵያዊት ስዊድናዊቷ አትሌት አበባ አረጋዊ አበረታች ንጥረ ነገር ተጠቅማለች በሚል የተጣለባት እገዳ መነሳቱ ቢነገርም የስዊድን አትሌቲክስ ፌዴሬሽን በኦሎምፒክ ቡድን ውስጥ እንደማትታቀፍ መግለጡን ተከትሎ ከስዊድኑ ወኪላችን ቴድሮስ ምረቱ ጋር ያደረግነው ቃለመጠይቅ ነበር። ቴድሮስ ለሰጠ ማብራሪያ ከልብ አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ። አትሌቲክስ ዓለም አቀፉ ጸረ አበረታሽ ንጥረ ነገር ተቋም ሩሲያን በተመለከተ በካናዳዊው ፕሮፌሰር ማክላረን በኩል ዛሬ መግለጫ ሰጥቷል። ሩሲያ እንደ ጎርጎሪዮስ አቆጣጠር በ2014 ዓመት የሶቺ ኦሎምፒክ ወቅት አትሌቶቿ የተከለከሉ አበረታሽ ንጥረ ነገሮችን ሲጠቀሙ መንግሥት ድጋፍ አድርጓል በሚል ምርመራ እየተደረገባት ቆይቷል። በዛሬው መግለጫ ሩሲያ የሞስኮ ቤተ ሙከራዎች የተጠርጣሪ አትሌቶች የምርመራ ውጤቶችን አዛብታለች ብሏል። ሆኖም ግን ለዓለም አቀፉ ኦሎምፒክ ኮሚቴ የመፍትሄ ሀሳቦችን አላቀረበም። የሩሲያ ኦሎምፒክ ኃላፊ አሌክሳንደር ዙኮብ ዋዳ ለዓለም አቀፍ የኦሎምፒክ ኮሚቴ አንዳችም የመፍትሄ ሀሳብ ባለማቅረቡ ደስተኛንም ብሏል። ዓለም አቀፉ የጂምናስቲክ ፌዴሬሽን በበኩሉ ቀደም ሲል የሩሲያ ጂምናስቲክ ስፖርተኞች በኦሎምፒክ እንዲሳተፉ ሊፈቀድላቸው ይገባል ብሏል። የበርካታ ሀገራት ጸረ- አበረታች ንጥረ ነገር ተቋማት ግን ሩሲያ ሙሉ ለሙሉ ከሪዮ ኦሎምፒክ እንድትታገት ሲወተውቱ ነበር። የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዝዳንት ቶማስ ባህ ዛሬ ይፋ የተደረገው የዋዳ ሰነድ ለስፖርቱ እጅግ አስደንጋጭና ታይቶ የማይታወቅ ጥቃት ነው ሲሉ ኮንኗል ፕሬዝዳንቱ ዓለም አቀፍ የኦሎምፒክ ኮሚቴው ጠንካራ እርምጃ ለመውሰድ አንዳችም እንደማያመነታ ተናግሯል። ሪዮ ኦሎምፒክ ሊጀመር 18 ቀናት ይቀሩታል። በትሪያትሎን እሽቅድምድም ያን ፍሮዴኖ አዲስ ክብር ወሰን አስመዘገበ። የ34 ዓመቱ ጀርመናዊ አትሌት ክብር ወሰኑን የሰበረው ትናንት ኒውረምበርግ ከተማ ውስጥ በተደረገው ውድድር ነበር። በውድድሩም 3.86 ኪሎ ሜትር በመዋኘት 180 ኪሎ ሜትር ቢስክሌት በመንዳት ከዚያም 42 ኪሎ ሜትር ማራቶን በመሮጥ በጥቅሉ ውድድሮቹን በ7 ሰዓት ከ41 ደቂቃ ከ33 ሰከንድ በመጨረስ አዲስ ክብር ወሰን ተመዝግቦለታል በእርግጥም ደስ የሚል ስሜት ነው ምንም ጥርጥር የለውም ዝም ብሎ ከመከተል አንዳች ነገር አቅደህ ማሳካቱ የበለጠ የተሻለ ነው ግን በመካከል መሰናክል ገጥሞኛል እናም ትንሽ ሰዓት ዘግቶብኛል መቼም የት ጋር እንደምትቆም አታውቀውም ያም በመሆኑ ያለምንም ግብ ዝም ብዬ በመሮጥ ሩጫዬን ላጣጥምም እችል ነበር በውድድሩ ወቅት ያን ፍሮዴኖ ሁለት ጊዜ አስደንጋጭ ነገር ገጥሞታል የመጀመሪያው 120 ኪሎ ሜትር ላይ ተሰናክሎ ወድቋል በእርግጥ ምንም ጉዳት አልደረሰበትም ሩጫ ሊጀምር ሲል ደግሞ ሳይታሰብ ባጠገቡ አንድ መኪና ውልብ ብሎ አልፏል። አትሌቱ በጥንቃቄ በመመልከቱ ሊደርስበት ከነበረው አደጋ ተርፏል። እናም አሁን እጅግ የዛለ ሰውነቴን ለማሳረፍ ለጥ ማለት ነው የሚበጀኝ ብሏል። በቱር ዴ ፍራንስ የብስክሌቶች ቅደም ድም 15ኛ ዙር ውድድር አጠቃላይ ውጤት ኢትዮጵያዊው ብስክሌተኛ ጽጋቡ ገብረ ማርያም ግርማይ 83ኛ ደረጃን ሲይዝ የኤርትራ ተፎካካሪዎቹ ዳንኤል ተክለ ሃይማኖትና ናትናኤል ብርሃኔ ዘጠናኛና 118ኛ ደረጃ ላይ ይገኛሉ። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጥልኝ።